ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መለስካቸው ከአዲስ አበባ፣ ጉሽ አክሊዱ ከእስራኤል ኢየሩሳሌም፣ ብርሃኔ በርሄ ከአስመራ፣ ገልቦ ዳዊት ነኝ ከናይሮቢ፣ ጽዮን ግርማ ነኝ ከዋሽንግተን ዲሲ እኔ ሶሎሞን አባተ ነኝ ዋሽንግተን ዲሲ። እንኳን አደረሳችሁ ለዋወጠ ቁጥር ወላው ተቆልቶ ጠላውን ቀርቦ ጠጁ ዳቦ ተቆራርሶ፣ እሰይ እናቴ እንኳን አደረሳችሁ አረግቡ፣ የአባቶችን ቡራኬ ከእናንተም መልእክቶች የተወሰኑትን ይዘናል። የፋሲካ አከባበር በኢትዮጵያ፣ በኤርትራ፣ በኬንያ፣ በኢየሩሳሌም፣ በአሜሪካ በመጠኑ እንነካካለን። እንዲሁም ሱራፌል ሽፈራው ዲጄ ፋትሱ የበዓል ዘፈኖችን መራርጦላቸዋል በተገኘው አጋጣሚ ሁሉ ያስከሰክሳቸዋል። በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ሚያዝያ 23 2008 ዓ ም ፋሲካ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሶማሊያው ነውጠኛ ቡድን አልሻባብ ዛሬ ጠዋት በማዕከላዊ ሸበሌ ግዛት ጥቃት ከፍቶ አንዲት ከተማ አስለቅቆ የያዘ በውጊያው 22 የመንግሥቱን ወታደሮች መግደሉንም አንድ ስማቸው እንዳይጠቀስ የጠየቁ ባለሥልጣን ለአሜሪካ ድምፅ ራዲዮ ገልጠዋል። አልሻባብ ዛሬ ባደረሰው ጥቃት የተገደሉ ወታደሮች 32 መሆናቸውንና ከእነዚህም መካከል የኑሪር ጉድ ከተማ ወታደራዊ መኮንን እንደሚገኙበት ገልጿል። ይህ የዛሬው ጥቃት የደረሰው የመንግስቱ ኃይሎች ከተማዋን ከነውጠኞች አስለቅቀው በተቆጣጠሩ ማግስት መሆኑ ነው። የሶማሊያ አስራ ሁለተኛው ረድፍ ወታደራዊ አዛዥ ሞሐመድ ሞሐመድ ሳኔ በበኩላቸው ለቪኦኤ እንደተናገሩት ደፈጣ ከተደረገባቸው ወታደሮች ውስጥ ስምንቱ ተገድለዋል። የመንግስቱ ኃይሎችም አስራ ሁለት የአልሻባብ ተዋጊዎችን ገድለዋል። አንድ ጉዳት የደረሰበት ከፍተኛ መኮንን በአሁኑ ወቅት የደረሰበት እንደማይታወቅም አብራርተዋል። በሌላ በኩል አንድ ሌላ ስማቸው እንዳይጠቀስ የጠየቁ የሶማሊያ መንግስት ባለስልጣን የተገደሉት ወታደሮች ሀያ ሁለት የጠፉና ምናልባትም እንደተማረኩ የሚፈራ አስር ሌሎች መሆናቸውን ለአሜሪካ ድምፅ ተናግረዋል። እማኞች እንደገለጹት ደግሞ ነውጠኞቹ በመኪና ላይ የተጠመደ የአጥፍቶ ጠፊ ቦምብ ተጠቅመዋል። በትንሹ ሶስት የጦር ሰራዊቱን ተሽከርካሪዎች ይዘዋል። በኢራቅ ዛሬ ዋና ከተማዋ ባግዳድ ከፖለቲካ ትርምስ ጫፍ ላይ ትገኛለች። በከተማይቱ የአስቸኳይ ጊዜ አዋጅ የወጣ ሲሆን ተቃዋሚ ሰልፈኞች በአንድ ወቅት ከፍተኛ ጥበቃ ይደረግለት ከነበረው ዓለም አቀፍ ክልል ከፊሉን ተቆጣጥረዋል። ሕግ አርቃቂዎች አካባቢውን ለቀው የሸሹ ሲሆን የመንግሥቱ ኃይሎችም በከፍተኛ ተጠንቀቅ ላይ ይገኛሉ። ዛሬ ጠዋት በሺሃው ሃይማኖታዊ መሪ በሞቅታዳ አልሳድር የተመሩ ተቃዋሚዎች በአሁኑ ወቅት ኦና ከሆነው ምክር ቤት ፊት ለፊት ባለው ጎዳና ላይ በብዛት መሰብሰባቸውን ቀጥለው ታይተዋል። ሕግ አርቃቂዎች ትላንት ሽሽት የያዙት ተቃዋሚዎቹ በምክር ቤቱ ላይ ወረራ ካካሄዱ በኋላ ነው። ስልሳ የሚሆኑ የኩርድና ሱኒ ፓርቲዎች ተወካዮች ከዋና ከተማዋ ሸሽተው ወደ ኢብሪልና ሱሌይሜንያ ሄደዋል። የሶሪያ መንግስት በአሌፖ ከተማ ላይ የሚያደርሰውን ጥቃት ለማስቆም አዲስ ምክክር በጄኔቫ እየተካሄደ ነው። ሩሲያ በዛሬው እለት ይህንን ዜና ይፋ ያደረገችው በሌሎች የሶሪያ ግዛቶች ተግባራዊ የሆኑ የተኩስ አቁም ስምምነቶች በታወከችው የአሌፖ ከተማም እንዲሆን ዩናይትድ ስቴትስ ከጠየቀች በኋላ ነው። ሌተና ጀነራል ሴርጌ ኩራሌንኮ በሶሪያ የሞስኩ ማስተባበሪያ ማዕከልን ይመራሉ። ጀነራሉ ለሩሲያ መገናኛ ብዙሀን ሲናገሩ በአሁኑ ወቅት በአሌፖ ሰላም ማስፈን በሚቻልበት መንገድ ላይ ከፍተኛ ውይይት እየተካሄደ ነው ብለዋል። ኩራሌንኮ አክለውም በምስራቅ ጉታ የተደረሰው የተኩስ አቁም ስምምነት ለሌላ ሀያ አራት ሰዓት ተራዝሟል ብለዋል። በመጨረሻም በቱርክ ደቡብ ምስራቃዊ ከተማ በጋዚያንቴፕ የደረሰ የመኪና ቦምብ ፍንዳታ በትንሹ ለሁለት የፖሊሶች ህይወት መጥፋት ምክንያት ሆኗል። ከአንድ ፖሊስ ጣቢያ ውጪ የፈነዳው የመኪና ላይ ቦምብ ለሌሎች 12 ሰዎች መጎዳት ምክንያት ሆኗል ሲሉ የአካባቢው አስተዳዳሪ ተናግረዋል። የቱርክ መገናኛ ብዙሃን ዋና አስተዳዳሪውን አሊ ያሊካያን ጠቅሰው በዛሬው የቦምብ ጥቃት የቆሰሉት አብዛኞቹ ፖሊሶች ናቸው ማለታቸውን ዘግበዋል። ጋዚያንቴፕ ከቱርክ ከተሞች በትልቅነቷ ስድስተኛ ስድስትሆን ስድስተኛ ስትሆን አንድ ነጥብ አምስት ሚሊዮን ህዝብ ይኖርባታል። የምትገኘው ደግሞ እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን በሶሪያ ድንበር ከሚቆጣጠረው ግዛት አቅራቢያ ነው። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሁድ ሚያዝያ 23 2008 ዓ ም ዕለተ ፋሲካ ምሽት ፕሮግራም ነው። እንኳን አደረሳችሁ። መጀመሪያ እንኳን ለትንሳኤ በዓል በሰላምና በጤና አደረሳችሁ። የቮይስ ኦፍ አሜሪካ የአማርኛው ቋንቋ ድርጅት ያዘጋጁ። በመቀጠል ለወንድሞቼ ና እህቶቼ ለምትኩ ስቲፋኖስ፣ ለኢትዮጵያ ስቲፋኖስ፣ ለኔነሽ ስቲፋኖስ፣ ለሉል ስቲፋኖስ፣ ለኤልታ ስቲፋኖስ ና ለኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ እላለሁ። በጁ እስጢፋኖስ ከአሜሪካ ያስልኝ። የአሜሪካ ድምጽ አዘጋጆች እናንተንም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁኝ። አዲስ አበባ ለሚገኙ ቤተሰቦቼ ለ ባለቤት የቀሉ ብሻ አበበ ከአዲስ አበባ ውጭ ላሉት እህት ወንድሞቼ ለባዩሽ ይበልጣል፣ ዙዬ ይበልጣል፣ አዳምነሽ ይበልጣል፣ አበባ ደረሰ እንዲሁም ሰውነት አስታጥፌ አዲስ አበባ ለሚገኘውና ሌሎቹም ቤተሰቦች በሙሉ እንኳን ለብርሃን ትንሣኤው በሰላም አደረሳችሁ ከሰውንኝ ከፊሲ በዓለም ላይ ለምትገኙ ለክርስትና እምነት ተከታዮች በሙሉ እና ለቤተሰቦች እንኳን ለትንሣኤው ብርሃን በሰላም በጤና በሕይወት ለዚች ዕለት አደረሳችሁ። በዓሉም የሰላም የጤና የበረከት እንዲሆንላችሁ እየተመኘው የእመቤታችን እና የቅዱስ ሚካኤል ምልጃ ከእናንተ ጋር ይሁን። መልካም በዓል። በጎ ሰው ጌታቸው ከላስ ቬጋስ የድረስ ለቪኦኤ ሬዲዮ አዘጋጆች በሙሉ እንኳን ለፋሲካ በዓል አደረሳችሁ። የድረስ ለጀግናው የኢትዮጵያ አየር ኃይል አባላት በሀገር ውስጥ ያላችሁ በደብረ ዘይት በስራ ላይ ያላችሁ በእስር ቤት መስቃይ ላይ ላላችሁ፣ በስደት በዓለም ላይ ተሰራጭታችሁ ለምትገኙ የባህር ኃይል፣ የምድር ጦር፣ የፖሊስ ሰራዊት በሙሉ እንኳን ለሁለት ሺህ አስራ ስድስት የትንሣኤ በዓል አደረሳችሁ። ማርታ ባኔ ደበል ካንሰስ ጋርደን ሲቲ አመሰግናለሁ። እንሆ ደስታ ተስፋና ትንሣኤ በአንድ ላይ ገጠሙ። ንሴብሆ በሉ ቁሙ ለዝማሬ ተባርኳል አለሙ የዜማ ቃይውጣ በገና ይደርደር፣ ፍጥረታት ያዜሙ። የጥሉ ግድግዳ ፈረሰ በደሙ፣ በትንሣኤው ሰላም እርቅ ሆነ ላለሙ። ከቀራኒ ወደጅ ከመከራው ፈፋ ባዶውን መቃብር የሚሞላ ተስፋ፣ እነሆ ትንሣኤ መለከት ተነፋ። ትንሣኤው ሰላም ነው ፍቅር ነው አዋጁ፣ ያዳም ልጆች ሁሉ በደሙ ተዋጁ፣ ሰውና እግዚአብሔር ታረቁ በልጁ።

ሎ የሃይማኖት አባቶች ቃለ ቡራኬና መልእክቶች ይተላለፋሉ። ብፁዕ አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀጳጳስ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በሀገር ቤትም በውጭም በጠቅላላው በመላው ዓለም ለምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና በበረከት ጠብቆ አደረሳችሁ። ዛቲ ዕለት እንተገብረ እግዚአብሔር ምትፈሳ ወንታሰይ ባቲ፣ እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን ይላል የዳዊት መዝሙር መቶ አስራ ሰባት ከቁጥር ሀያ አራት ይህች እለት ከእለታት ሁሉ የከበረች ከፍ ያለች የተመረጠችና የተወደደች ዕለት ናት መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶባታልና አንዳንድ ዕለቶች የምናዝንባቸው የምንተክትባቸው ልናስባቸው የማንፈልገው ወራቶች ዕለታቶች አሉ ለምሳሌ ያህል ኢዮብን ስንመለከት በመጽሐፍ ኢዮብ ምዕራፍ ሶስት የተወለደበትን ቀን ረገመ ይላል። ይህች እለት ግን ቅድስት ዕለት ናት። ሞት ድል የተነሳባት የእኛ የክርስቲያኖች መሪያችን፣ ፈጣሪያችን፣ የእምነታችን መሰረት የሆነው መድኃኒታችን ኢየሱስ ክርስቶስ ሞትን ያሳፍረባት ዕለት ናት። እሱ በስጋ ስለ እኛ ሞቶ እኛ በነፍስ የሞት ነውን ሙታን የሆነውን ትንሣኤ የሰጠባት ታላቅ ዕለት ናት። በክርስቶስ መነሳት የሁላችንም ትንሣኤ ተረጋግጧል። በአንደኛ ቆሮንቶስ አስራ አምስት ሀያ ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን እንዲሁ በሰው በኩል ሆኗልና ይላል። ስለዚህ የክርስቶስ ትንሣኤ የሚያረጋግጥልን እኛም እንደምንነሳ ነው። እኛ ክርስቲያኖች በመቃብሮቻችን ላይ የሚተከሉት መስቀሎች ሁሉ የሚያመለክቱት ትንሣያችንን ነው። ፈርሰንና በስብሰን አንቀርም። በፈጣሪያችን በኢየሱስ ክርስቶስ አስነሽነት እንነሳለን። ስለዚህ ይህችን ዕለት በከፍተኛ በዓል ክብር እናከብራታለን። ሐዋርያው እንዳለው በአንደኛ ቆሮንቶስ አምስት ሰባት ላይ ፋሲካችን ክርስቶስ ታርዶልናል ስለዚህ በቅንነትና በእውነት ቂጣ በዓልን እናድረግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይላል። ስለዚህ ይህንን በዓል ስናከብር በፍቅር ሆነን በመተሳሰብ ሆነን በመረዳዳት ሆነን ልናከብረው ይገባናል። በልቦናችን ውስጥ ክፋትን፣ ተንኮልን፣ ቂምን በማስወገድ ልናከብረው የሚገባ ታላቅ በዓል ነው። ስለዚህ ፋሲጋችን ክርስቶስ ታርዶልናል። እኛም በደስታ፣ በፍቅር፣ በህብረት ልናከብረው ይገባናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዚሁ አጋጣሚ መግለጽ የምፈልገው በሀገራችን ኢትዮጵያ በጋምቤላ አካባቢ በደቡብ ሱዳን ሽፍቶች በወገኖቻችን ላይ የደረሰው ጭፍጨፋ በእጅጉ አሳዝኖናል። ስለዚህ በራሴና በሀገረ ስብከቴ ስም የተሰማኝንም ሐዘን እገልጣለሁ ለመዋች ቤተሰቦች ለመላ ኢትዮጵያውያን ሁሉ መጽናናትን እንዲያደልልን እመኛለሁኝ እንዲሁም መንግስት ለህዝብ በገባው ቃል መሰረት የታገቱትንም ካሉበት ድረስ ሄዶ ለማስፈታት የሚያደርገውን ጥረት እንዲሁም ደግሞ ነፍሰ ገዳዮችን ለፍርድ እንዲያቀርብ እማጸናለሁ። የእግዚአብሔር ወገኖች፣ ጎረቤቶቻችን አገሮች ሁሉ ሰላም እንዲሆኑ፣ እኛ ሰላም ስንሆን፣ ጎረቤት ሰላም ሲሆን፣ ሃይማኖትን ማምለክ የሚቻለው ልማትን ማልማት የሚቻለው ወጥቶ መግባት የሚቻለው ሰላም ሲኖር ነው። ስለዚህ የሰላም ባለቤት ኢየሱስ ክርስቶስ የብርሃን ባለቤት ጨለማን ያስወገደ ኢየሱስ ክርስቶስ ለዓለም ሁሉ ብርሃንን፣ ፍቅርን፣ አንድነትን ያድልልን። በዓሉ የሰላም የፍቅር የበረከት በዓል ይሁንላችሁ። በዚህ በዓልም በተለይም በሀገራችን ኢትዮጵያ ልጆችን፣ ችግረኞችን በመጠየቅ በመጎብኘት የታመሙትን በማጽናናት፣ በማበረታታት ይህንን በዓል በዚህ መልክ ልናከብረው ይገባናል። ስለዚህ አሁንም በዓሉን የበረከት፣ የሰላምና የፍቅር ያድርግልን። እመቤታችን ረዴቷ፣ በረከቷ ከሁላችን ጋር ይሁን። አገራችንን ኢትዮጵያ ይባርክልን፣ ይቀድስልን አሜን። ብፁህ አቡነ ዮሴፍ በውጭ ያለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ አባል የኔቫዳ የአሪዞናና የዩታ አህጉረ ስብከት ሊቀጳጳስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሕያውን ከሙታን መካከል ስለ ምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ ሀያ አራት ቁጥር ሀያ አምስት በሀገር ውስጥ በኢትዮጵያ እንዲሁም በዓለም ዙሪያ የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች እንኳን ለሁለት ሺ ስምንት አመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና አደረሳችሁ። አዎ ጌታ በእውነት ተነስቷል። በክብር በአባቱ ቀኝ ተቀምጧል። ጠላት ዲያብሎስ ወድቋል። በሰዎችና በእግዚአብሔር መካከል ገንብቶት የነበረው የመለያየት ግድግዳ ፈርሷል። የወደቀው ሰው ተነስቷል። አጦት የነበረው የልጅነት ክብር በጌታ ተመልሶለታል። ከባርነት ነጻ ወጥቷል። ሞት በጌታችን ድል ተነስቷል። የሰው ልጅ ከያኩኗል። ተዘግቶ የነበረው የእግዚአብሔር መንግስት ተከፍቷል። በጌታችን በጌታ ትንሣኤ ትንሣያችን ተረጋግጦልናል ተረጋግጦልናል። ክብር ለሱ ይሁን። ስለዚህ ይህን የድል በዓል ቤተ ክርስቲያን በየአመቱ ስታከብርና አዋጅ ስታውጅ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ባገኘችው ሰላም ፍቅርና አንድነት ተመስርታ መሆን ግድ ይላል፤ መሰረቷ እሱ ነውና። ስለዚህ ዛሬ የትንሣኤውን በዓል ስናከብር ሰላም ፍቅርና አንድነት ያስፈልገናል። እነዚህ ሳይኖሩ የምናከብረው የትንሣኤ በዓል ባህላዊ እንጂ ሃይማኖታዊ ሊሆን አይችልም። ስለዚህ ቆም ብሎ ማሰብ ያስፈልጋል። በተለይ በዚህ ዘመን በሀገራችን ውስጥ ብዙ እርዳታ የሚያስፈልጋቸው ወገኖች አሉ። የሚለብሱት የሚበሉት የሚጠጡት ያጡ የሞራል ውድቀት የደረሰባቸው ወደፊት መራመድና የወደፊት ብሩህ ዕጣ ፈንታቸውን በጊዜያዊ ችግር ምክንያት ማሳካት ያልቻሉ። ስለዚህ ስለ ድሆች ችግር በመገንዘብ ሁሉም እንደ የችሎታው መጠን ለመስራት፣ ለማድረግና ለመተባበር ጥረት ማድረግ ይገባል። በዓሉን ትክክለኛ በዓል የሚያደርገውም ይህ ነው። ይህም በዓል ስናከብር በወንድማማችነት በአንድነት እየተባበርን እየተዛዘን ማክበር ያስፈልገናል። ስለዚህ አገራችን ኢትዮጵያን ቤተ ክርስቲያናችንን እግዚአብሔር ይጠብቅልን። በዓሉን የሰላምና የበረከት በዓል ይሆንልን። ወስብሐት ለእግዚአብሔር፣ አሜን። ብፁዕ አቡነ መንግሥተአብ ተስፋ ማርያም የካቶሊካዊት ቤተ ክርስቲያን የአስመራ ሜትሮፖሊታን ሊቀጳጳስ በትግርኛም በአማርኛም ባርከዋል። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምእመናን፣ በመላው ዓለም የምትገኙ የክርስቶስ ተከታዮች ሁሉ፣ ዛሬ የትንሣኤ በዓል ለክርስትና በጣም እጅግ ትልቅ በዓል መድኃኒታችን ጌታችን ኢየሱስ ክርስቶስ ከተሰቃየ ከተሰቀለ ከሞተና ከተቀበረ በኋላ በሦስተኛው ቀን ሞትን አሸንፎ የተነሳበት ቀን ማለት ነው። ፋሲካና ለእኛ ለክርስቲያን በእውነቱ ታላቁ ቀን፣ የተቀደሰ ቀን፣ የተባረከ ቀን ነው። ስለዚህ የፍስሀ የሐሴት የደስታ ቀን ማለትም ነው። ክርስቶስ ተንስአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን በሌሊቱ የምደግመው መዝሙር በእውነቱ የእምነታችንን ትርጉም ምን ያክል ትልቅ እንደሆነ ያስረዳናል። ስለዚህ በሩቅና በቅርብ የምትገኙ ሁላችሁም አማኞች፣ ምዕመናን እግዚአብሔር እንኳን በዚህ የፋሲካ በዓል አደረሳችሁ። እግዚአብሔር በያላችሁበት ይባርካችሁ። ከሙታን የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በሕይወታችሁ የሚያስፈልጋችሁን ጸጋ ይስጣችሁ እያልኩ በአብና በወልድ በመንፈስ ቅዱስ ስም እባርካችኋለሁ። መልካም በዓል ያድርግልን። የመድኃኔ ዓለም የኢትዮጵያ ወንጌላዊት ቤተ ክርስቲያን ሜሪላንድ ቄስ ቄስ በሪሁን መኮንን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ እንደሚታወቀው የፍቅር፣ የበረከት፣ የበጎነትና ሕይወትን ለሰው ልጆች የመስጠት ሕይወትን ለሰው ልጆች የማካፈል እንደሆነ ይታወቃል። ስለዚህ የክርስትና እምነት ተከታዮች የመስቀሉን ኃይል በመረዳት በሕይወታችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የመስቀሉን ኃይል በሕይወታችንና በሰው ልጆች ጥቅም ሁሉ እንድንሆን እግዚአብሔር ይርዳን። መልካም የትንሣኤ በዓል። የግዕዝ ሥርዓት ተከታይቱ በዋሽንግተን ዲሲ አህጉረ ስብከት የኪዳነ ምሕረት ግዕዝ ራይት ካቶሊክ ቤተ ክርስቲያን ቆሞስ አባ ደስ በለ ኪዳኔ በመጀመሪያ እንኳን ለብርሃነ ትንሣኤ በዓል ሁለት ሺ ስምንት በግዕዝ አቆጣጠር በሰላም አደረሰን ብዬ መልካም ምኞቴን ማስተላለፍ ፈልጋለሁ፣ ለክርስቲያኖች በሙሉ የክርስቶስ ተከታዮች። እንግዲህ ይህንን ዓመት የሰላም፣ የምህረት፣ የፍቅር ዓመት ያድርግልን እላለሁ። ዘንድሮ ይህንን ዓመት በእኛ በካቶሊክ ቤተ ክርስቲያን የምህረት ዓመት ተብሎ ነው የሚጠራው እና ይህንን የምህረት ዓመት ሁላችን እግዚአብሔር በመስቀል ላይ ተሰቅሎ ምህረት የሰጠን ምህረት ያወረደልን፣ ሰላም ያወረደልን ስለሆነ ኃጢአታችን ትቶልን ሳይቆጥርብን እንግዲህ አብዝቶ በምህረቱ ስለባረከን፣ እንደኛ ኃጢአት ብዛት ሳይሆን እንደ ምህረቱ ብዛት ይቅር ስላለን እኛም እያንዳንዳችን በሱ ምህረት ታጥበን ምህረት ለሌሎች እንድናደርግ ይጋብዘናል። ስለዚህ ካቶሊክ ቤተክርስቲያን ይህንን ስላለች፣ ይህንን ዓመት ሁላችን እያንዳንዳችን በክርስቶስ ምህረት፣ ክርስቶስ መሀሪ ስለሆነ ምህረት እንድንሰጥ እና ይቅር እንድንል እንጋበዛለን። ስለዚህ ይህንን ሁሉ በሁሉም ማድረግ እንድንፈጽመው እንድናደርገው እንገደዳለን እና በክርስቶስ ስለዚህ ይህንን አመት ደግሜ የምህረት አመት ያደርግልን እግዚአብሔር ምህረት የምናደርግበት ኃይልና ጸጋ በረከቱ ይስጠን፣ እላለሁ። መልካም በዓል ይሁንላችሁ። አውዳመቱ ሲመጣልን አመቱ ኩራታችን ስንኖር በሀገርኛ በሕይወታችን ደስታ ፍቅር ሰብኖ በምድራችን በምንወዳት ምድር በሀገራችን አሲናገናይን ስንጨምር That was the only thing not could Many not know I didn't know I did how to you ለመሆኑ በዓለም ዙሪያ ያሉ ኢትዮጵያውያን ትንሣኤን እንዴት ያከብሩታል? በመጠኑ ለመቃኘት እንሞክራለን። እኔ መለስካቸው ከአዲስ አበባ። ንጉሴ አክሊሉ ከእስራኤል ኢየሩሳሌም ብርሃኔ በርሄ ከአስመራ። ገልቦ ዳዊት ነኝ ከናይሮቢ። ጽዮን ግርማ ነኝ ከዋሽንግተን ዲሲ። እኔ ሰሎሞን አባተ ነኝ ዋሽንግተን ዲሲ። እንኳን አደረሳችሁ። ሁላችሁንም እንኳን አብሮ አደረሰን። አብሮ አደረሰን። እሺ፣ እስቲ እንዴት ነው በያለንበት አካባቢ የዘንድሮ ፋሲካ? ከመለስካቸው ልጀምር። ዛሬ አዲስ አበባ አንዳንድ ቦታ ተዘዋውሬ እንዳየሁት የስግደቱ ስርዓት በየአብያተ ክርስቲያን በጣም የደመቀ ነበር። በእውነት እስከዛሬ ድረስ እንደዚህ ያለ ሕዝብ ብዛት በስግደት ቀን ወይም በስግደት ቀን አይቼ አላውቅም። ተሳስቼ ሊሆን ይችላል። እኔ ግን ይህንን አይቼ አላውቅም። በጣም ብዙ ህዝብ ነበረ ከዚህ ቤተክርስቲያን የሚወጣው። ከዚህ በተረፈ ዛሬ ጠዋት አዲስ አበባ ከሚገኙ ትልልቅ ገበያዎች የሚባሉ የሳሬስ ገበያን ጎብኝቼ ነበረ። የእንስሳትን የቀመማቅመም ዋጋ ለማለው ለማየት። ብዙ ዋጋ ጨምሯል ማለት አንዳንዱ ቦታ ካልሆነ በስተቀር ደህና ነው። አንዳንዱ ግን በጣም ወጥቷል። ለምሳሌ የበግ ዋጋ እንዳየው ከሆነ በጣም ብዙ ወጥቷል። የዶሮ ዋጋም እንደዚህ ወጥቷል። በተለይ የዶሮ ዋጋ ተወዷል። የወላይታ ዶሮዎች የሚባሉ አጋጥሞ ነበር የነበረ አይቻላውቅም። የፈረጅ ዶሮ ነው አይመስሉት እነሱ እስከ ሶስት መቶ አርባ ብር ድረስ ዋጋቸው ይጠራል። ገዢ ስንት ይገዛቸዋል? ገዢ እስከ ሶስት መቶም ይገዛል። ከሶስት መቶ ሀይም ይገዛል። የበጉ ዋጋ ከመደበኛው ቀን ጋር ስታስተያየው ምን ያህል ልዩነት አለው? ያለ ጥርጥር ከፍ ይላል። ነገር ግን ብዙም የራቀ አይደለም። የበግ ዋጋ ደግሞ እንደ የአካባቢ ከየመጡበት አካባቢ ጋራ ይያያዛል። አሁን ለምሳሌ ከልባቦር አካባቢ፣ ከጅማ አካባቢ የሚመጡ በጎች በስፋታቸው ነዷቸው ማለት የስጋቸው ብዛት ትልቅ ስለሆነ አካላቸው በጣም ትልቅ ስለሆነ እስከ አራት ሺህ ድረስ ይጠይቅባቸዋል። እንደ ቅቤ እና የመሳሰሉ ቅመማ ቅመም፣ ቅቤ አሁን ትልቁ እንግዲህ የሚታወቀው በኛ አካባቢ የሸኖ ቅቤ የሚባለው በጣም የተወደደው ቅቤ ነው። እሱ እስከ ሁለት መቶ አርባ ተሽጧል ባለፈው አመት። አሁን ትዝ የሚለኝ እስከ መቶ ሰማንያም የሰውስ አቅም እንዴት አየኸው? ዘንድሮ ካለፉት ጊዜዎች ጋር የሰው አቅም መቼም በእርግጠኝነት ይሄ ነው ማለት አይቻልም። ግን እዚያ አካባቢ ያየሁት ብዙ ቅሬታም ያላቸው አሉ። እየተለመደ ነው የሚሉም አሉ። አንዳንድ ደግሞ የልጆች ነገር ስለሆነ ልጆች ስለሚጠብቁ ምንም ቢሆን አልመለስም ከመግዛት የሚሉም አሉ። አስመራ ደግሞ እንሂድና፣ ብርሃነ ምን ይመስላል አስመራ ውስጥ ያለው ሁኔታ? ያው እንግዲህ አስመራ ውስጥ ያለው ሁኔታ እንግዲህ ያው የህማማት ሰሙን ስለነበረ ሰው በስግደት ና በጸሎት ቤተ ክርስቲያን እየዋለ ነበረ ጊዜውን የሚያሳልፈው። ዛሬ አጋጣሚ ወደ ገበያ ትንሽ ዞር ዞር ብዬ አንዳንድ ነገሮችን ለማጠያየቅ ወጥቼ ነበር። በገበያው እንግዲህ ሰው በየአቅሙ ሽሩጉድ እያለ የሚያስፈልገውን በመግዛት ላይ ያሉ አንዳንድ ሰዎችን አግኝቼ ጠየቄ የነበረ እና አዎ ገበያው እንግዲህ ደና ነው ያለው። ከሁለት ከሶስት ሳምንት በፊት በተለይ ገበያው ትንሽ የተረጋጋና ደና ነበር። በአሁኑ ሰዓት ትንሽ የጨመረ ይመስላል። ምክንያቱም ያው የሰውም አቅም የመግዛት በአሁን ሰዓት ደህና ነው ያለው በዛው ልክም ፍላጎቱም እየጨመረ ስለመጣ ዋጋው ትንሽ ጨመር አድርጓል። ካለፉት ሁለት ሶስት ሳምንቶች ለማወዳደር ማለት ነው። ያሚኒ ግን ዋጋው ደና ነው። አሁንም ሰውም ያው በያአቅሙ ከዶሮውም፣ በጉንም፣ ፍየሉን ምንንም እየገዛ እንግዲህ በዓሉን ለማሳመር በያቅሙ መቼም ገበያው ላይ ውሎ ነበረ ማለት ነው። የአስመራ እስቲ የዶሮ የፍየል፣ የበግ ዋጋ ንገረን። እሺ፣ የዶሮ ዋጋ አስመራ ላይ ከሁለት መቶ ሰላሳ ናቅፋ ይደርሳል ማለት ነው ተለቅ ያለው በአሁን ሰዓት ከመቶ ሰላሳ ናቅፋ እስከ ሁለት መቶ ሰላሳ ናቅፋ የሚደርስ ነው። ነጭ የፈረንጅ ዶሮዎች ትንሽ ረከስ ይላሉ ከአበሻ ዶሮዎች። የፍየሉን ዋጋ ስናይ ደግሞ ከአምስት መቶ እስከ አንድ ሺ አምስት መቶ አካባቢ ይደርሳል። በጣም ትልልቅ ፍየሎች እስከ አንድ ሺ አምስት መቶ ዋጋ ደርሰዋል። የበጉን ስናይም ከሰባት መቶ እስከ ሁለት ሺ አካባቢ የሚደርስ ነው መካከለኛ ዋጋው ደግሞ ያው እስከ አንድ ሺ ሁለት መቶ አካባቢ ይደርሳል ማለት ነው። አንድ መቶ ናቅፋ ስንት ዶላር ነው? በአስራ አምስት ዶላር ነው የሚሸረፈው። ያው ሌጋ ነው። አንድ ዶላር አስራ አምስት ናቅፋ ነው ማለት ነው። አስራ አምስት ናቅፋ ነው። አዎ። ቅቤና የመሳሰሉት እስቅ መማቅመም ቅቤ እንኳን በአጋጣሚ ወደ ቅቤ በረንዳ ምናምን በብቅ አላልኩም። የሚበዛውን እዛ እንስሳው ላይ ነበረ ትኩረቴ ና አድርጌ የሰራሁት እዛው አካባቢና አንዳንድ የቤተ ክርስቲያኖች የሚደረገውን ጸሎትና ስግደት እሱ ላይ ነበረ ሚበዛውን ጊዜ ያሳለፍኩት። መሀል ላይ ዝናብ ምናምን ስለነበረ እንደፈለግኩት ብዙ እንትን ለማድረግ አልቻልኩም። የሰው የመግዛት አቅም፣ በዓል የማክበር ስሜቱ መንፈሱ ውስጥ እንዴት አየኸው? አዎ ይሄ አርባ ቀን የጾም አምሳ አምስት ቀን ሙሉ ሰቡ የጾመበት ስለሆነ በዓሉን ለማክበር በጣም ነው ዝግጁ ያለው። አቅሙንም ስናየው ከነበረው የዋጋ መጠን አሁን የተረጋጋ ዋጋ ስላለ ሰው ደህና ሁኔታ ላይ ነው ያለው። እንደ ያቆሙም ያው እንዳልኩ፣ ዋጋውም ደና ተመጣጣኝ ስለሆነ ጥሩ የመግዛት አቅም አለው በአሁኑ ሰዓት ማለት ይቻላል። እንዴት ነው ስርአት አምልኮ እና የሰው መነሳሳት? አስመራ ላይም ያው ከህጻናት ልጆች ጀምረ ወጣቱም፣ አዛውንቱም፣ ሽማግሌውም፣ ወንዱም ሴቱም ቀኑን ሙሉ በቤተ ክርስቲያን ላይ ነው የዋለው። በተለይ ሕማማትን ሁሉም ስራ ላይ ሳይቀር ጾሙን እየዋለ ነው አሉን የሚያከብረው እና ጥሩ የሃይማኖት እምነት ስላለው በጣም ደስ የሚል አይነት አከባበር ነው። ሰው የሚያከብር ያለው ስሜቱም ሁሉም ነገሩም በጣም ደስ የሚል ነው። ሰው እንግዲህ በስደቱም በስራው ምክንያት ፍጠን ብሎ የሚደርሰው ከኢትዮጵያ ሲወጣ በአብዛኛው ወደ ኬንያ ነው። ይኖራልም እዛው ኢትዮጵያም፣ ኬንያም እየሆነ እየተወራረሰ እዛው እዛው ይኖራል እና ገልሞ ለመሆኑ እንዴት ነው የኢትዮጵያውያኑ የበዓል አከባበርና ዝግጅት ናይሮቢም በአካባቢዋም? እንግዲህ እዚህ አብዛኛዎቹ ያሉት በጣም ብዙ ኢትዮጵያዊ አለ። ትውልድ ኢትዮጵያዊ እና እዚህ ያሉት ኢትዮጵያውያን በተለይ በዋና ከተማ ናይሮቢ ውስጥ የሚኖሩ ኢትዮጵያውያን አንድ ላይ መጥቶ ይህን አክል አያከብሩም። በየቦታው እንዲህ ተበታትኑ ነው ያሉት እና ይህን አክል የኢትዮጵያ በዓል ሲመጣ በገበያው ላይ በአንዳንድ አቅርቦቶች ላይ እንዲ ጫና ሲፈጥር አይታይም በተጨባጭ እና አንዳንድ ቦታ ላያቸው የነበረ አብዛኛውን ጊዜ ኢትዮጵያውያን የሚኖሩት ኢስሌ አካባቢ ነው እና ግን የባልትና ቤቶ ቤቶች ጸጉር ቤቶች ምናምን የምጠያይቃቸው ነበረ። በተለይ ዋልትና ቤት አካባቢ ስጠይቃቸው ምንም ለውጥ እንደሌለው ነው የነገሩኝ። ለምንድን ነው የመግዛት ኃይላቸው አብዛኛውን ጊዜ የሚመሰረተው በዚህ ሀገር በዓል ላይ ነው። የዚህ ሀገር ገበያ አሁን በዚህ ባለንበት ወር ላይ በጣም ዝቅተኛ የኢኮኖሚ እንቅስቃሴ ነው ያለው። ነገር ግን ወደ ጃንዋሪ ምናምን ሲሆን ብዙ ገቢ ስለሚያገኙ ስደተኞችም የዛኔ የመግዛት አቅማቸው በጣም ከፍ ያለ ነው እና እንደዛ የሆነ ነገር የለም ነው ያሉኝ። እዚያ አካባቢ ስጠይቃቸው ባልሆንም አንዳንድ ስደተኞችን ማለት ኢትዮጵያውያንን ጠይቄያቸው ነበር። እንዴት ነው የምታከብሩት ምናምን ብያቸው፣ ሲነግሩኝ ጓደኞቻችን የሚልኩልም ብር አለ እና በሱ አንድ ላይ ሆነን እናከብረዋለን። እንደዛ ነው ያሉኝ እና ፀጉር ቤት አካባቢ እጅ ስጠይቃቸው ደግሞ በተለይ የጸጉር ቤት በጣም ብዙ ገበያ ነበረው እና እዛ አካባቢ ነው እንጂ እንቅስቃሴ ያለው ሌላ ቦታ አይታይም። ነገር ግን ብዙ ኢትዮጵያዊ ያለው በሁለቱ ካምፖች ውስጥ ነው፣ በዳዳብና በተለይ በካኩማ የስደተኞች ካምፕ ውስጥ እና እዛ ብትሄዳውን በጣም በስፋት ይከበራል። በቃ በዓል በዛ ኢትዮጵያ ኢትዮጵያ የሚሸጥ ራሱ እዛ ነው እንጂ እዚህ ናይሮቢ ይናክል አላየውም። ልዩነት እስቲ ንገረን አንተ እዛው ስለምታውቃቸው በካኩማ አካባቢ በተለይ ያለው ሁኔታ በደንብ ስለምታውቅ ዳዳብንም ልታውቅ ትችላለህና እስቲ በትንሹ አጫውትን። ይህ ምንድን ነው የምትደረገው? አብዛኛውን ጊዜ አንድ ብሎክ ውስጥ ነው የሚኖሩት የኢትዮጵያ ስደተኞች እና የኢትዮጵያ ባህል ሲደርስ የሚያስፈልጋቸውን ነገር አንደኛው ነው ከሀገር ቤት ያስልካሉ እንደ ቅቤ እና የተለያዩ ቅመማ ቅመሞችን እና ሌሎችን ደግሞ ራሳቸው እዛ ይሰሩታል። አብዛኛው ኢትዮጵያዊ ደግሞ እዛ ያለው በጣም የተቸገረ ኢትዮጵያዊ ስለሆነ በተለይ የሚበሉት የሌላቸው ብዙ ኢትዮጵያዊያን አሉ እዛ። እና ቤተ ክርስቲያኖች አሉ። የኦርቶዶክስ ቤተ ክርስቲያን አለ እና የኢትዮጵያ ስደተኞች ወንጌላዊት ቤተ ክርስቲያንም አለ። እና እነኚህ ቸርሶች ምን ያደርጋሉ? በዚያን ቀን እርድ ነገር ያርዱና ወይ የሆነ ዝግጅት ያደርጉና ስደተኞቹን ጠርተው አብልቷቸው አጠጥቷቸው አንድ ላይ አርጓቸው ተጫውተው ነው የሚለያዩትና እንደዚህ በማድረግ ነው የሚያሳልፉት። ዛሬ ራሱ ደውዬላቸው አነጋግሬያቸው ነበረ በዝግጅት ላይ እንዳሉና ብዙ ነገር ለበዓሉ እንደተዘጋጁ ነው የነገሩ። አንተስ ታከብራለህ ፋሲካን? አዎ እኔም አከብራለሁ። በምን ሁኔታ ነው የምታከብረው? ያንተን ነገር አንስቲ፣ አንተ ምዛው ናይሮቢን ያለኸውና እኔ እዚህ ያሉኝ ጓደኞች አሉኝ ከእነሱ ጋር ቤታቸው ሄደን ከነሱ ጋር የተዘጋጀውን ነገር እንበላለን። ከዛ በኋላ ደግሞ ቸርች አለ። ወደ ቸርች ሄደን በአምልኮ ነው የምናሳልፈው። እንደዛ ነው ማከብረው ነኝ። እንግዲህ ለዚህ ሁሉ እምነት ለዚህ ሁሉ አምልኮ መሰረቱ ቅድስት ሀገር፣ ኢየሩሳሌም ነች። ብዙ ኢትዮጵያውያንም ከረጅም ጊዜ ጀምሮ ወደ ኢየሩሳሌም ለዚሁ አክብሮት፣ ለስግደቱም፣ ለጸሎቱም፣ ለትንሣኤውም ይጓዛሉ። ንጉሴ አክሊሉ፣ አሁን አንተ እዛው ኢየሩሳሌም ነው ያለኸው። እንዴት ነበር እስቲ የሰሞኑ ሁኔታ ጫውተን የሳሌም በዓል እጅግ በጣም እጅግ ደመቅ ባለ ሁኔታ ነው የተከበረው። ከእናንተም ጊዜ አኳያ እኔን እዚህ እስራኤል ኢየሩሳሌም እንድመጣ የጋበዘኝ ድርጅት የበዛ ቡድን ውስጥ የነበሩትን አባላት ከሚያስተባብሩትና እያሰማሩን በየቦታው ሲያስጎበኙ ከዋሉት እንግዳይ ጋራ ራሳቸውን በአጭሩ አስተዋውቀው እንደው ስለ ዛሬው የበዓል ድባብ እንደው ያለውን ሁኔታ እንዲገልጹ ለእሳቸው እድል ቢሰጥ ከሳቸው ቀጥሎ ደግሞ ከኢየሩሳሌም መታሰቢያ ድርጅት አንድንገዳለኝ አጠር አጠር አድርገው እንዲገልጹ ለው ጤና ይስጥልኝ። ጤና ይስጥልኝ። እንደምን ዋሉ። መምህር ጥበበ ስላሴ አሰፋ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእንግሊዝ ሀገር የደብረ ገነት ቅድስት ስላሴ ቤተክርስቲያን መምህርና አገልጋይ ነኝ። ቅድስት ሀገር ኢየሩሳሌም በየዓመቱ ለጉብኝት እንመጣለን። ማህበራችን ተመስቀል በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን ማህበር ይባላል። እና እንዴት ነው አሁን በዓሉ እየተከበረ ያለው እናንተ ጋር እንዴት ነው ዝግጅታችሁ እዚህ በማዘጋጀት የሚቀበልን ድርጅት ሸፐር ድስቶራይን ትራቨል ኤጀንሲ ካለፈው ረቡዕ ጠዋት ጀምሮ ከኤርፖርት ጀምሮ ተቀብሎናል ብዙአችንን እንደ እግዚአብሔር ፈቃድ በጎልጎታ ቅራኔዮ ነው የጀመርነው ስለ ዛሬው በዓል ለመናገር ያህል በጣም በአማረና በደመቀ ሁኔታ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ስቅለት ምክንያት በማድረግ በአባቶቻችን በሊቃነ ጳጳሳት በቤተ ገዳሙ አገልጋዮች አባቶች እየተመራን ጌቴሴማኒ፣ ጌታ ከተያዘበት ሲጸልይ ካደረበትና ከተያዘበት ቦታ ተነስተን እስከ ሊጦስትራና እስከ ቅራኔዮ ድረስ በመጓዝ ከቀኑ ስምንት ሰዓት ሲል ቅራኔዮ አደባባይ ላይ ደርሰናል። እዚህ ጉዟችን ላይ አስራ አራቱን የመስቀል ጎዳናዎች ወይም ፍኖተ መስቀል ወይም የመስቀል ምዕራፎች የሚባሉትን በመጓዝ ዘጠኙን ዛሬ ያጠናቀን እንግዲህ አምስቱን ደግሞ ነገና ተነጎዲያ ለማጠናቀቅ ፕሮግራም ተይዟል። ምክንያቱም የጌታ ትንሳኤ የሚመለከቱ ስለሆኑ ዘጠኙ ከጎልጎታ ታላቁ ቤተ መቅደስ ውጪ ሲሆኑ አምስቱ ደግሞ በታላቁ ቤተ መቅደስ በጎልጎታ ውስጥ ያሉ ናቸው። ዘጠነኛው ምዕራፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅርስና ታሪካዊ ቦታችን የሆነው ከንግስተ ነገስታት ሳባ ዘመን ጀምሮ እስካሁን ድረስ ቅርስ ሆኖ የተቆየው በዴር ሱልጣን ታላቁ ገዳማችን ዘጠነኛው ምዕራፍ ይጠናቀቃል። በዚህ መሰረት ጉዞአችንን አድርገን እንደ የእግዚአብሔር መልካም ፈቃድ በኢትዮጵያ አቆጣጠር ከአስራ ሁለት ሰዓት ተኩል ወይም በዚህ ሀገር አቆጣጠር ከምሽቱ ስድስት ሰዓት ተኩል ሲል ምርሃ ግብሩ በሊቃነ ጳጳሳቱ ቡራኬ ተሰናብተን አሁን ወደ የሆቴላችን እየተመለስን እንገኛለን። ለነገሩ ሰዓቱ አዲስ አበባም ላይ ኢየሩሳሌም ላይ ተመሳሳይ ነው። አንድ ጊዜ ነው፣ የጊዜ የሰዓት ልዩነት የለውም። በዓሉንስ እሁድንስ እንዴት ነው የምታከብሩት? የፋሲካን እለት እንግዲህ እግዚአብሔር ፈቃዱ ከሆነ ነገ ከጠዋቱ ጀምሮ ያው የቀጤማው ስነስርዓት የምስራችው ስነ ስርዓት ከአስራ ሁለት ሰዓት ጀምሮ ከጠዋቱ ፕሮግራሙ ፕሮግራም ይጀምራል። ከሰዓት በኋላ ከምሽቱ አስራ ሁለት ሰዓት ጀምሮ የወርቅ መስቀል የወርቅ ወንጌል በመያዝ ከሊቀ ጳጳሱ ግቢ ወይም ከቅዱስ ፊልጶስ ቤተ ክርስቲያን ወደ ቀራንዮ ጎልጎታ ወዳለው ገዳማችን መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ነጭ ልብሱን ለብሶ የብርሃን መብራቱን ጧፉን ይዞ ከየሀገሩ ከመጡ አባቶቹና የቡድን መሪዎቹ እየተመራ ወደ ገዳሙ ከምሽቱ አስራ ሁለት ሰዓት ይደርሳል ብሎ ይጠብቃል። ከዚያ በኋላ የማሌ ከሴቱ ሥነ ሥርዓት ተጀምሮ ቅዱስ ወንጌል ከተነበበና ምስባክ ተሰብኮ ክርስቶስ ተንሳ ሙታን የሚለው አዋጅ ከታወጀ በኋላ ህዝቡ በሙሉ ብርሃኑን ይዞ ጎልጎታን እየዞረ በዴር ሱልጣን አደባባይ ብርሃነ ትንሣኤውን ለማክበር ተዘጋጅቷል። በቁጥር ከአምስት እስከ ስድስት ሺህ የሚደርሱ ኢትዮጵያውያን በዚህ ዓመት ለፋሲካ በዓል ገብተዋል ተብሎ ይጠበቃል። ይህንን በዓል ለማክበር በታላቅ ዝግጅት ለእውነት እጅግ ያምራል። አካባቢው በነጭ ልብስ ተውቦ አምሮ ደምቆ ይታያል። እንደ በየአመቱ የተለመደ ቢሆንም የህዝቡ ቁጥር ግን እጅግ በሚያስገርም ሁኔታ ነው የሚታየው ያለው። መምህር ጥበበ ስላሴ በጣም እናመሰግናለን። እንኳን አደረሶት እርሶንም፣ ከእርሶ ጋር አብሮ ያሉ ምእመናን፣ እንደዚሁም መላ ቤተሰቦችዎን ሁሉ እሺ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ፣ ከቅድስት ሀገር ኢየሩሳሌም አሜን። እንኳን አብሮ አደረሰን። እግዚአብሔር ከእናንተ ጋር ይሁን። መልካም በዓል። እንኳን መስመር ላይ ያሉት ወጥተዋል እንዴ? እንኳን አብሮ አደረሰን የሚል ጠፋ። እንኳን አብሮ አደረሰን ለሁላችንም ነው። እሺ ወደዚህ ወደ ኢየሩሳሌም መጥተዋል ተብሎ ቁጥራቸው እንደተገለጸው አምስት ስድስት ሺህ ከሚሆነው ሕዝብ አስጎብኚ ድርጅቶች መካከል አንዱ ሀምሳ አንድ አመት ያስቆጠረው የኢየሩሳሌም መታሰቢያ ድርጅት ነው። ብዙ አስጎብኚ ድርጅቶች አሉ። የዛ ምክትል ሊቀመንበር እንግዲህ አይስቲ ራሳቸው ነው ያስተዋውቁ። እሺ። ሄሎ ሄሎ፣ ጤና ይስጥልኝ እግዚአብሔር ይመስገን እንኳን አደረሶት። ቦርድ አባላለሁ። እሺ ምክትል ሊቀመንበር ነኝ። የቦርዱ ዋናው ሊቀመንበር አቶ ጌታቸው አቶ ጌታቸው ደስታ ይባላሉ። አሁን አቶ ጌታቸው የእኛም ባልደረባ ከዚህ ቀደም አነጋግረናቸው ነበረ። ጥሩ አድርገው አብራርተውልን ነበር። እስቲ የዘንድሮ ሁኔታ ምን እንደሚመስል ይንገሩኝ። እንግዲህ ያው እኛ ኢየሩሳሌም መታሰሪያ ድርጅት ነው፣ ነባር ነው። ሀምሳ ሁለት ዓመታችንን አክብረናል። አሁን ሀምሳ ሶስተኛውን ዓመት ይዘናል። በአስራ ዘጠኝ መቶ ሀምሳ ስድስት አመተ ምህረት ነው የተመሰረተው እና በዛን ጊዜ ከነበሩ አንጋፋ ድርጅቱ አመራሮች ማለትም አቶ መኮንን ዘውዴ፣ አቶ አለማየሁ ተስፋዬ፣ አቶ አትክልቲ ገብሩ ነበሩ። እኛ ደግሞ እንግዲህ እጣ ደርሱን። አሁን እኛ ተረክበናል እንትን እያልን ነው እንግዲህ እኛ ያው ነባር እንደመሆናችን በአሁኑ አመት ትንሽ ሊቀንስም ወደ ሁለት መቶ ሀምሳ ሰው ምዕመናን ይዘን የመጣ ነው የዘንድሮው ማማት እና አሁንም ደግሞ ወደ ፋሲካው እየተቃረበ ባለበት ጊዜ ያለው ስርዓት አምልኮ ጸሎቱ የእናንተ ምዕመናን ተሳትፎ ምን አይነት ነው? እና የተለየ ፕሮግራም አንዱ ለው ግን የቀን ብዛት አለ። አሁን እኛ ለምሳሌ አስራ አራት ቀን ነው ቱር የምናደርገው አንዳንዶቹ ግን ቀነስ ያለ ቀነስ በመጠቀም ጉዞቸውም ጉብኝታቸውም ቀነስ ሊል ይችላል። እኛ ግን የተለመደ ነው፣ አስራ አራት ቀን ነው። በዛ ሰፋ ያለ ፕሮግራም እናዘጋጃለን። ከዚህ ከኢየሩሳሌምም ወደ ሪያዶስ ሄደን አንድ ሁለት ቀን እንደዚህ እናሳልፋለን። የተለያዩ ቦታዎችን እሺ። አቶ ክፍሌ በጣም እናመሰግናለን። መልካም በዓል ይሁን ሎት እንኳን አደረሱ። እርሶም አብሮ ተባል። እናመሰግናለን። መጠያየቅ የምትፈልጉት ነገር ካለ ማንኛችሁም ለማናችሁም ጥያቄ እስቲ ማቅረብ የምትፈልጉት ካለ ገልሞ ናይሮቢ ላይ አለ፣ ብርሃነ በረሃ አስመራ ላይ አለ፣ መለስካቸው አማህ አዲስ አበባ ላይ ነው፣ ንጉሴ አክሊሉ ኢየሩሳሌም ላይ አለ። ማንኛችሁም የመሰላችሁን ጥያቄ ልታነሱ ትችላላችሁ። ብርሃንን ለሆነ ጠይቀው። ገልሞ ነኝ። እሺ ገልሞ ብርሃን፣ ትውልድ ኤርትራውያን ሌላ ሀገር የሚኖሩ ከኤርትራ ውጪ ማለት ነው፣ ወደ ሀገራቸው ገብቶ ያከብራሉ እንዴ ይህንን በዓል? የሚበዛውን ጊዜ የሚያከብሩ አሉ ግን የሚበዛውን ጊዜ ክረምት፣ ሳመር ያው፣ ተማሪ ልጆቻቸው ምናምን እነሱም የስራ ረፍቶ ያገኝበትን ሳመር ላይ ነው የሚመጡት። አንዳንድ ግን አሉ ተለቅ ተለቅ ያሉ ሽማግሌዎች፣ አንዳንድ ህብረተሰብ እንደዛ አይነት አሉ የሚመጡ። የበዛውን ጊዜ ግን እረፍት ሳመር ላይ ነው የሚመጡት ከስራው አንጻር እና ከትምህርት አንጻር። እኔ ደግሞ ከንጉሴ እና ከብርሃን ውጭ ሁላችሁን የምጠይቀው ነገር አለኝ። እዛ ይህንን ፋሲካ ስታከብሩ አሜሪካ ያላችሁ፣ ናይሮቢ ያለው ወይም ያላችሁ የምታጡትና የምትናፍቁት ነገር ምንድን ነው? ጥሩ ጥያቄ ነው። ሲሆን ቀጥስ ነው እኔ ልመልስልህ። ምክንያቱም እኔ አሁን ቅርብ ጊዜ ወደዚህ ስለመጣሁኝ ማለት ነው። ሌሎች እንኳን ለምደውታል። ሁሉ ነገር አለ፣ የሚበላ የሚጠጣ። አንደኛ መግዛት ትችላለህ። የምግብ ነገር ውድ አይደለም። በጣም በቀላሉ ነው ምግብ የምትገዛው። ና የሚበላ የሚጠጣ፣ እንጀራ፣ ዳቦ፣ ስጋ ሁሉ ነገር አለ። ምንም የሚጎል ነገር የለም እና ጠዋት ላይ ግን እኔ ስነሳ የፋሲካ ቀን የፋሲካ ቀን አሁን ዛሬ ሁለተኛ በዓሌ ነው እና ያለውም ገናም ብቻ ብቻ ጠዋት ከእንቅልፌ ስነሳ በጣም የሚናፍቀኝ ነገር የበቆዳ ያለው የሚለው ድምጽ ነው። የበቆዳ ያለው፣ የበቆዳ ያለው እኔ ልላት አለሁ ወይ ወይቀርጠን እንልክልሻለን። አይሆንማ። አንደኛው ቆሞ ሲሄድ ደግሞ ቀጥሎ ይመጣል። አንደኛው የበቆዳ ያለው ይላል። አንደኛው ሲሄድ ሌላኛው ይመጣል እስከ ስድስት ሰዓትና፣ እሱ በጣም ነው የሚናፍቀኝ። ለነገሩ ለነገሩ ሁሉም ነገር ይናፍቀሃል ራቅ ብለህ ስትሄድ፣ በተለይ ጊዜው እየሄደ ሲሄድ በጣም ናፍቆቱ እየበረታ ነው የሚሄደው። ሁሉ ከበቆዳ ያለው አሁን በሚቀጥለው ዓመት ጽዮን ሌላ ነገር እንደምትጨምር እርግጠኛ ነኝ። ውስጥ ካለው ነገር ደጅ ያለው ነገር በጣም ይናፍቃል። መለስካቸው ውስጥ ላይ እንዳልኩ የሚበላውን ነገር ትገዛዋለህ፣ ሰውም ተሰብስቦ ታከብረዋለህ። እደእጅ ላይ ያለውን ስሜት ግን በቃላትም በምንም መግለጽ የማትችለው የሚጎልብህ ብዙ ነገር አለ፣ ቤተሰብ አለ፣ ብዙ ነገር አለ። ነገሩ ልክ ነው። ቅድም አስመራን አላውቃትም ብለህ ነበር ከአየር ጣቢያዋ በስተቀር። መለስካቸው እኔ አስመራን አቃታለሁ፣ ውቢቱን አስመራን ጽብቅቲ አስመራን ያንን ቆንጆ ህዝብ አውቃቸዋለሁ በደንብ። እንዴት ቆንጆ ሆኖ በዓል እንደሚከበር ማቃለሁኝ። ለሁላችሁም መልካም በዓል እንኳን አደረሳችሁ። ለእናንተም ለቤተሰቦቻችሁም በዙሪያችሁም ላሉ ሁሉ። እናመሰግናለን መልካም በዓል ለሁላችሁም። እና የበቆዳ መላክ እንዳትረሱ፣ ለጽዮን የበቆዳ መላክ እንዳትረሱ። ቆዳውን አይደለም ድምፁን መለስካቸውን በሳት ያለበት ይህንን እሺ፣ ደህና እምሽው በሉ። Nağınışı mata mata i አሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር የንጉሴ መንገሻ መልእክት። ውድ አድማጮች እንኳን ለብርሃነ ትንሳኤ ያደረሳችሁ። ጦሙ ተፈቶላችሁ፣ እንኳን ለፋሲካ በዓል ያደረሳችሁ። ላለሁኝ እኔ ንጉሴ መንገሻ ነው ስሜ። የቮይስ ኦፍ አሜሪካ ሰራተኛ ለረጅም ጊዜ እና በዚህ አጋጣሚ ተጠቅሜ በየዕለቱ ለምታደምጡን፣ በየዕለቱ አስተያየታችሁን ለምትለግሱን እኛ ከዚህ ያዘጋጀውን ፕሮግራም የራሳችሁ ፕሮግራም አርጋችሁ የምታዩ ውድ አድማጮቻችን ለምታደረጉልን ሁልጊዜ አስተዋጽኦ ታላቅ ምስጋና ለማቅረብ ፈልጋለሁ። መጪው ጊዜ የሰላም እና የደስታ እንዲሆን እመኛለሁ። እግዜርስትልኝ የአሜሪካ ድምፅ የአፍሪካ ቀንድ ማኔጂንግ ኤዲተር የትዝታ በላቸው መልእክት ለኢትዮጵያ የክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል እመኛለው። ይሄ አመት ደግሞ የሰላም የጥጋብ እና የመረጋጋት እንዲሆንላችሁ ምኞቴ ነው። ትዝታ በላቸው ነኝ ከአሜሪካ ድምጽ ራዲዮ። ከአሜሪካ ድምጽ የአማርኛ ፕሮግራም መስራቾች አንዱ የነበረው አሸናፊ እጅጉ ከትላንት በስቲያ አርብ ጡረታ ወጣ። በመሸኛ ዝግጅቱ ላይ ግን ለእናንተ ለአድማጮቹ መልእክቱን አኑሯል። ናስለኝ እንኳን አብሮ አደረሰን። አሜን። በአጋጣሚ በዚህ የትንሣኤ በዓል ዋዜማ ላይ ላለፉት 34 ዓመታት ከሰራህበት ከአሜሪካ ድምጽ ራዲዮ ጣቢያ በጡረታ ለመውጣት አሁን በዝግጅት ላይ ነው ያለኸው። ዛሬ የስቅለት እለት ነው፣ ይሄንን ሳነጋግርህ በተለይ ደግሞ የአማርኛው ፕሮግራም ፈጣሪዎች ከሆኑት ሰዎች አንዱ ና አንተና እስቲ በዚህ አጋጣሚ የምታስተላለፍ መለክታለ መቼም ዘወር ብዬ ስመለከት የጀርናሊዝም ወይም ጋዜጠኝነት ሙያ የጀመርኩት በአማርኛው ክፍል ቮይስ ኦፍ አሜሪካ የአማርኛው ክፍል ውስጥ ነበር እና እንዳልከው የአማርኛውን ፕሮግራም ከቆረቆሩት ሰዎች መሀል አንደኛው እኔ ነበርኩ እና በጊዜው ያስተላለፍናቸው ፕሮግራሞች፣ የነበረን ስሜት፣ ለኢትዮጵያም፣ ለሀገራችንም ያለን ፍቅር እሱን በማንጸባረቅ ይመስለኛል። ኢትዮጵያውያን በብዛት በብዛት ይጽፉልን ነበር እና ወደ እንግሊዝኛውም ሲዘዋወር በተቻለ መጠን ኢትዮጵያን የሚመለከቱ ጉዳዮች ሲኖሩ ፕሮግራም ለማዘጋጀት በየጊዜው እጥር ነበር። ስለዚህ ለማንኛውም በአሁኑ ጊዜ የዓመት በዓል ጊዜ እንደመሆኑ መጠን ለክርስትና እምነት ተከታዮች ኢትዮጵያውያን ወገኖቻችን በሙሉ እንኳን ለዚህ በዓል ለፋሲካ በዓል በሰላም በደስታ ያደረሳችሁ። ላለሁ እና አክባሪያችሁ የቀድሞ የአማርኛ ክፍል ፕሮግራም አዘጋጅ አሸናፊ የበጀል أتوش النفي ملكاً بالون الله ملكاً مفاسك بالون الله لانتم لبيت السبع ما تدك. أكثير استلنا لانتم للهبة بيت السبع مول.

Behag is number. On its wildest, the city of the Hag is ዋሽንግተን ዲሲና አካባቢዋ ከኢትዮጵያ ቀጥሎ ግዙፉ የኢትዮጵያውያን ማኅበረሰብ መገኛ እንደሆነ ነው የሚነገረው። በመሆኑም ብዙ የኢትዮጵያ እንቅስቃሴና ባህል፣ ለነገሩ የኤርትራውያንም እንዲሁ በስፋት የሚታይበት አካባቢ ነው። በቨርጂኒያዊቱ አሌክዛንድሪያ አካባቢ ስካይላይን እየተባለ በሚጠራው መንደር ያሉት ሱቆች፣ ገበያዎች፣ ምግብ ቤቶች፣ መዝናኛዎች ለዚህ ማሳያ ከሚሆኑ መገለጫዎች መካከል ናቸው። በስካይላይን መንደር ከአንድ ደጅ አንድ ደጅ ሱቁ ምግብ ቤቱም በአማርኛ የተጻፈበት ነው። እንዲያው አልፎ አልፎ ካልሆነ በስተቀር እንዲያው በጥቅሉ የሀበሻ መንደር ይባላል በልማድ። ጽዮን ሱራፌልና እኔ ሰሞኑን ጎብኝተነው ነበር። ከገበያዎቹ በአንዱ ናዝሬት ገበያ ያገኘነው ሙሉጌታ ለማየሁ እንዲህ አለን። አሁን የሸጥኩለት የበግ ስጋ ሌላ ነገር ስትሸጥለታየው እና ፓስቲ ሳምቡሳ፣ ፓስቲ፣ የበግ ስጋ፣ ዶሮ ትሸጣላችሁ። ሁሉ ነገር አለ ኢትዮጵያ ውስጥ። አሁን እኔ ከኢትዮጵያ ወጣ ብለ ነው ግን አሜሪካ አይመስለኝም። እስቲ ስምህን እና የምትሰራበትን ቦታ ስሜ? ሙሉጌታ አለማየሁ ይባላል የምሰራው ናዝሪት ባልትና ነው እና በናዝሬት ባልትና ውስጥ ሁሉ ነገር ለኢትዮጵያኖች የሚያስፈልግ ማንኛውም ነገር ናዝሬት ባልትና ውስጥ አለ። በቃ ናዝሬት መተሽ የምታጩ ነገር የለም። ኢትዮጵያ ውስጥ የምትፈልጊውን ነገር ሁሉ ናዝሬት ታገኛለሽ። የባህል ቀን ሲሆን ለየት የሚያደርገው በጣም በቃ እንዲህ እንደ ኢትዮጵያ ገበያ በቃ ቢዚ ነሽ። ሰው ለበዓል የሚሆኑ የጉልባን እህል ይገዛል። ቂቤ ይገዛል። ሊያነጥር የሚፈልግ የሚነጠረውን ይገዛል። የተነጠረም ይገዛል። ለብቻ በቃ እንደ ኢትዮጵያ ገበያ ሁሉን ነገር ያገኛሉ። ዶሮ፣ የተሰራ ዶሮ ከኢትዮጵያ ይመጣል። እሱም ከፈለጉ አለ። ኦርጋኒክ ዶሮዎችን ሰርተን እንሰራለን የሚልም ሰው የተዘጋጀ እዚህ ሀገር ኦርጋኒክ ዶሮዎችም አሉ። እንደ ፍላጎቱ ሰው የበሰለም አለ፣ ያልበሰለ መግዛት አለ። ስጋ በግም አለ። ኦልድ ላይን የሚባል ካምፓኒ ያስገባልናል። ስጋና በግም አለ። ያው ምችሴንስታስተላልፊ ከአሜሪካ እንደምትይ ነው። እኔ ግን አሜሪካ ያለው አይመስለኝም አንድ ቀን አሜሪካ እገባለሁ ብዬ ነው የማስበው በምን ምን በቃ ጠቅላላ ቀኑ ሙሉ የምታገኘው አበሻ ነው በዚህ በኩል ስትወጪ ሱማሊ ታገኛለች ወደ በዚህ ስትወጪ ደግሞ ሱዳኖችን ታገኛለች እንደውም ድንበር ላይ ያለው ይመስለኛል የሆነ ብቻ ኢትዮጵያና ብቻ የሆነ ቦታ እ የሆነ ቦታ ስሙ ያልታወቀ ድንበር ላይ አሜሪካ አንድ ቀን እገባለሁ የአሜሪካ አይደለም የለም እኛ ያለውበት ሳውዘርታውን ይባላል በቃ እንዳለ አበሻ ብቻ ነው ምንም ምንም በቃ እኔ እንደውም ነጭ አይቼ አላውቅም እኔ አንዳንዴ እንደውም እኮ አበሻ እንደ ጣሊያን አስወጣቸው እላለሁ እኔ እኔ አሁን ዜጋ ሆኜ ምንም በቃ በምንም ታምር ምናልባት ቤተሰቦች ሽን ካለ ማግኘት ወይ ደግሞ አንዳንድ ነገር ከማጣት በስተቀረ ግን በምንም ነገር የምትለዩ ነገር የለም። ሁሉ ነገር አለ። ሁሉ ነገር በቃ ኢትዮጵያ ውስጥ የምትፈልጊው ነገር እዚያ ነገሮች እኮ ሳምቡሳና ፓስቲክ አለ ሌላውም አባይ ገበያ በስካይላይን ዝነኛ ከሆኑት የምግብ ቤቶች አንዱ ነው። ለ16 ዓመታት እየሰጠ ባለው አገልግሎቱ የሀገር ቤት ብቻ ልማድ የሆኑ የምግብ አይነቶችን ለአሜሪካውያኑና ከሌላውም ዓለም ወደ አሜሪካ ለገባው እስከ ማስተዋወቅና ማስለመድ ደርሷል። ጥሬ ሥጋንም ይጨምራል። ታምናላችሁ? ፈረንጁ ቁርጡን ያስነካዋል በአዋዜና በሚጥሚጣ እያጣቀሰ የአባይ ባለቤትና ስራ አስኪያጅ የመቶ አለቃ ዮናስ አለማየሁ ይናገራል በሚገባ ልምዶት አቆራረጡንም ስነ ስርዓት ከእኛ ባልተናነሰ ሁኔታ የቆረጡ መብላት ጀምረዋል ምክንያቱም በየብዙ ማስታወቂያ እና ከፍተኛ ደረጃ በሚካሄደው የምግብና የትራቭል ቻናል ላይ የእኔ ማስታወቂያ በብዛት ስለሚገኝ አብዛኛው አሜሪካኖችም ያያሉ እና በየማጋዚኖችም ሰና ድንግትን ማጋዚን ዋሽንግቶን ማጋዚን እና በተለያዩ ቦታች ላይ የኔን የስጋ ትን በሚገባ እያደነቁ ስለሚጽፉ እሱም በማየት የሚመጡ በብዛት አሉ። የውጭ ሀገር ዜጎች በተለይ በዚህ ጊዜ በፋሲካ ሰሞን እንዴት ነው ገበያው ትዕዛዝ የሚሰጠው ሰው የተለየ ሁኔታ አለው ወይ? ከወጥሮ አንዳንድ ጊዜ ለምሳሌ የበግ ትዕዛዞች አስቀድሞ ታዘው ለአራጁ አስቀድመን ማሳወቅ አለበት። ምን ያህል ከብት ወይም በግ እና አንዳንዱ በቀጥታ ለምሳሌ ሾላ ከባድ ያለ ምስል ወዲያው መጥቶ አንድ በግ ፈልጋለሁ ይላል። ሊኖረን አይችልም፣ እና ይሄ አይነት ችግሮች ናቸው። ግን አስቀድሞ የሚያዙ ሰዎች አሁን በዘልማድ በብዛት አሉ። እንዲሁም በተለያዩ የቅርብ አካባቢ የሚገኙ ማረጃ ቦታዎች ላይ ሄደው የሚያሉና እዛው ተከፋፍሎ የሚመጡ ሰዎች ስላሉ በግ አንዳንዴም በዛ ይላል፣ አንዳንዴም ሊቀንስ ይችላል። እና ያንን ችግሮቻችንን ይቀርፉልናል። ግን በአጋጣሚ ወቅት ጥያቄዎችን ጊዜ አይሟሉም። ይሰው የሚጠየቀው መጨረሻ ሰዓት ላይ ስለሆነ እኛም ለማቅረብ እና ለማዘዝ የሚያስቸግርበት ሰዓት ይበዛል። ትእዛዙ ማለት ይበዛል። ትእዛዙ ከተኙ በኋላ መንቃት ይጀምራሉ። ልክ ሲደርስ በማማቱ ውስጥ ማዘዝ ይጀምራሉ። ያንን ለማየት አስቸጋሪ ነው እና በኢንስፔክሽን ህትም አለፍ ስላለበት የቁራትና የጤንነት ቁጥጥር ሀያ አራት ሰዓት ማቀዝቀዣ ውስጥ መኖር አለ። በዜሮ ዲግሪ ሴንቲግሬድ ቅዝቃዜ ባክቴሪያዎችን ለመግደል የሚል የአሜሪካን ሕግ አልፎ ወደ ኢንድራግ አድሚኒስትሬሽን ወደ ተጠቃሚው ከመሄዱ በፊት ሙሉ ቬትርነሪ ዶክተር ፈርሞ ካስጠ ማከፋፈላችን በዛ የተነሳ ይሄ ሰዓቶች ይወስዳሉ። ለዛሬው ፋሲካ ከሀያ በላይ የበግ ትእዛዝ እንዳለው የቁርጡና እንዲያው የስጋውን ትእዛዝ ቁጥር እንደማያውቀውና አገልግሎቱን የሚያገኘው መጀመሪያ የመጣ መጀመሪያ ይስተናገዳል በሚል መርህ መሆኑን አጫውቶናል መቶ አለቃ ዮናስ። ስለዚህ የአባይን ስጋ የምትፈልጉ ቀድማችሁ ተጣደፉ ነው መልእክቱ። ለነገሩ ያስብላል። ይህ ሪፖርት በጣም ሰፊ ነው። አላበቃም በሰሞኑ ዝግጅቶች ይቀጥላል። እስከ ማጠቃለያው ከዓውደ ዓመት ዘፈን ጋር እንተዋችሁ። መልካም ፋሲካ ዓመት ባል ጨዋታ በአመት ባል እስክስታ፣ ዘመድ ተሰብስቦ ሳቅና ጫወታ ሰላምታን ያቀርባል ሁሉም በፈገግታ። በአመት ባል እንጠጅ እንጠጣለን፣ በአመት ባል ቁርጥ እንበላለን። በሬ የሚታረዳል በግና ሙጉቱ፣ ያለእናት ያላባት አይደርግልም ቤቱ። የክት ልብስ ይውጣ ጋቢና ነጠላ፣ እናስታርቃለን ጎረቤት ሲጣላ። ሲኒው የሚደርደር ቡናው የሚፈላ እንጣንም ይጫጫ ሽታ ቤት ይውላ። አስማሪ ከበሮ ይመታ እስክስታ ምንውረድ የማታ የማታ ቶዌን ልከባ ሄጄ ለመጨፈር ጋታይት ልገባ ያጎቴማርሰውሽሄዳል ላልታየ እስክስታ ተዘጋጅቻለሁ መድረክ ላይ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ለዛሬ በዚሁ እንሰናበታችኋለን። ጽዮን ግርማ ነኝ። ሶሎሞን አባተ ነኝ። በሱራፌል ሽፈራውና በሌሎችም በየስፍራው ባሉ ባልደረቦቻችን ስም ሁሉ ጤና ይስጥልን፣ በደህና ደሩ።